ቻይና ጋዜጠኞችን ወደ እስር ቤት በመወርወር ቀዳሚ ሀገር ናት ያለው ሲፒጄ ግብፅ፣ ኢራን፣ ኤርትራ፣ ቱርክ፣ ኢትዮጵያና ቪየትናምንም ዋነኞቹ የጋዜጠኞች አሳሪ ሀገራት ናቸው ብሏል። በሲፒጄ የአፍሪካ ፕሮግራሞች አስተባባሪ ሱቫላንታይ እንደሚሉት በአፍሪካ አህጉር መንግስትን ነቃፊ ጋዜጠኞች ለእስር የመዳረግ ሂደት እንደቀጠለ ነው። ኢጅፕት በአፍሪካ አህጉር ግብፅ፣ ኤርትራና ኢትዮጵያ እነዚህ ሶስቱ ሀገራት ዋነኞቹ የጋዜጠኞች አሳሪ ሀገራት ናቸው። ኤርትራ ውስጥ ደብዛቸው እንዲጠፉ የተደረጉ ጋዜጠኞች ጉዳይም እጅጉን ያሳስበናል። እነዚህ ጋዜጠኞች በሕይወት ይኖሩ አይኖሩ የምናውቀው ነገር የለም። ቁጥራቸው ብዙ ባይሆንም በካሜሮንና በጋምቢያ በእስር ላይ ያሉ ጋዜጠኞች ጉዳይም ያሳስበናል። ን ሲፒጄ ከዓመት በፊት ባወጣው ሪፖርት አስራ ሰባት ጋዜጠኞች በኢትዮጵያ በእስር ላይ ይገኙ እንደነበረ ይፋ አድርጎ ነበር። በዛሬው ሪፖርቱ ግን በኢትዮጵያ እስር ቤቶች የሚገኙት ጋዜጠኞች ቁጥር አስር እንደሆኑ ገልጿል። ሱ ቫለንታይ እንደሚሉት ኢትዮጵያ ባለፉት ሦስት ወራት ውስጥ የዞን ዘጠኝ የኢንተርኔት አምደኞችንና አራት ጋዜጠኞችን ከእስር በመልቀቋ በፊት ከነበረችበት ደረጃ በትንሹም ቢሆን እንድትወርድ አግዟታል። ይሁን እንጂ ሀገሪቱ አሁንም የፕሬስ ነፃነት ማፈኗን ቀጥላለች። በፕሬስ ነፃነትና በመናገር መብት መከበር ምክንያት የታሳሪ ጋዜጠኞች ቁጥር የመቀነስ አዝማሚያ ቢያሳይ ምንኛ ደስ ባለኝ። እንዳለመታደል አለመታደል ኢትዮጵያና ቪየትናምን በመሰሉ በቅርብ ብዙ ጋዜጠኞችን ከእስር በለቀቁ ሀገራት የፕሬስ ነጻነትና የመናገር መብት አሁንም እንደተገደበ ነው። በቪየትናም ከእስር የተለቀቁ ጋዜጠኞች ከሀገራቸው እንዲሰደዱ ነው የተደረገው። በኢትዮጵያም ቢሆን ስድስት የዞን ዘጠኝ የኢንተርኔት አምደኞችና አራት ጋዜጠኞች ከእስር ተለቀዋል። ይህ የሚበረታታ ነው። ሆኖም ግን አሁንም መንግስት የዞን ዘጠኝ አባላትን በተመለከተ ይግባኝ ጠይቋል። ይሄ የፕሬስ ነጻነት በኢትዮጵያ አለመረጋገጡን የሚጠቁም ድርጊት ነው። ሱ ቫለንታይን እንደሚሉት ሀገራት ጋዜጠኞችን ለማሰር የተለያዩ አፋኝ ህጎችን በመጠቀም ላይ ናቸው። ላብነትም የጸረ ሽብር ህግ ማንኛውም መንግስትን የሚተች ከባባድ ጥያቄዎችን የሚጠይቁ ጋዜጠኞች በጸረ ሽብር ህግ አንቀጽ ተጠቅሶባቸው ይከሰሳሉ። እርግጥ በኤርትራ ጉዳይ ላይ ጋዜጠኞቹ በምን የህግ አንቀጽ እንደሚከሰሱ አናውቅም። ለመከሰሳቸውም መረጃ የለንም። ሙሉ በሙሉ የተዘጋ ነው። ግብፅና ኢትዮጵያ ግን መንግስት ተቺ ጋዜጠኞችን ለማሰር በዋናነት የሚጠቀሙት የጸረ ሽብር ህግ ነው። an excuse to jail journalists because they are critical። የሲፒጂ ሪፖርት እንደሚጠቁመው ከአምና ተመሳሳይ ወቅት ጋር ሲነጻጸር በዓለም አቀፍ ደረጃ በእስር ላይ የሚገኙ ጋዜጠኞች ቁጥር ቀንሷል። ለዶይቼ ቬለ ለተጠናቀረው ዘገባ ናትናኤል ወልዴነኝ ከዋሽንግተን ዲሲ።